ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍ ኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ። ውድ የሀገራችን ልጆች ዘወትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነሆ ተጀምሯል። ባሳለፍነው ሳምንት ጋላክሲ ላይ ትኩረቱን ያደረገ መሰናዱ ወደ እናንተ ማድረሳችን ይታወቃል። ጋላክሲዎች በዩኒቨርስ ውስጥ ዝም ብለው አይደለም እንዲ ብትንትን ብለው ተሰራጭተው የሚገኙት በግሩፕ ወይም ደግሞ ከፍ ካለ በክላስተር እንዲሁም በጣም ከፍ ካለ ደግሞ ሱፐር ክላስተር በዛ መልኩ ነው ኦርጋናይዝዶ ነው የተቀመጡት ማለት ነው። ግሩፕ ስንል አሁን ከሀምሳ እስከ መቶ ያለውን የጋላክሲ ብዛት ያካትታል። ክላስተር ማለት ደግሞ ግሩፕ ኦፍ እነዚህን ጋላክሲዎች የያዘ በግሩፕ በግሩፕ ማለት ነው። እነሱ እስከ ታውዘንድ እስከ በሺዎች የሚቆጠሩም ሊሆኑ ይችላሉ። እነሱን ያካትታል ክላስተር ማለት ነው። በዛሬው መሰናዳችን ደግሞ ትኩረቱን ኦብዘርቬሽናል አስትሮኖሚ ወይም የምልከታ አስትሮኖሚ ላይ ያደረገ ዝግጅት እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97.1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። ኦብዘርቬሽናል አስትሮኖሚ ወይም የምልከታ አስትሮኖሚ የተለያዩ ቴክኒኮችንና መሳሪያዎችን በመጠቀም ከሰማይ አካላት የተገናኙ መረጃዎችን በመሰብሰብና በመተንተን ላይ የሚያተኩር የስነ ፈለክ ጥናት ዘርፍ ነው። በዚህ ረገድ ሰፊ ማብራሪያ የሚሰጡን በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና የአስትሮፊዚክስ ረዳት ተመራማሪ የሆኑት ብሩክ አብርሃም ናቸው። አቶ ብሩክ ማብራሪያቸውን የሚጀምሩት የምልከታ አስትሮኖሚ ምን ማለት እንደሆነ በማብራራት ነው። የምልከታ አስትሮኖሚ ወይም ኦብዘርቬሽናል አስትሮኖሚ የምንለው ስነ ፈለክ ክስተቶችን መረጃ በመሰብሰብ ወይም በመተንተን ላይ ያተኮረ የስነ ፈለክ ክፍል ና ጥናት አንዱ አካል ነው። የምልከታ አስትሮኖሚ የሴሌስቲያል ክስተቶችን ለመተንበይ ና ለማብራራት የሂሳብ ሞዴሎች ና ምሳሌቶችን በመጠቀም ከቴዎሬቲካል አስትሮኖሚ በተለየ መልኩ የእየታ ወይም ምልከታን አስትሮኖሚ ቴሌስኮፖችን እና ሌሎችን መሳሪያዎች በመጠቀም ህዋን ቀጥተኛ ምልከታ እናደርግበታለን ወይም ይከታተልልናል ማለት ነው። ሰዎች በሰማይ ያሉ ከዋክብትን በመጠቀም ጊዜን ለማወቅና ከቦታ ቦታ ለመንቀሳቀስ እንደ ዋና የመረጃ ምንጮች ይጠቀሙባቸዋል። የስነ ፈለክ ምልከታዎችን በመጠቀም ለግብርና፣ ለሃይማኖታዊ ሥርዓቶች የቀን መቁጠሪያዎችን ማዘጋጀት እንደተቻለ የታሪክ መዛግብት ላይ ተሰንዶ መመልከት ይቻላል። በታሪክ ሂደት ውስጥ የአዳዲስ መሳሪያዎች ወይም ቴክኖሎጂዎች መልማት የአስትሮኖሚ ዕድገት ውስጥ ወሳኝ ሚና ተጫውቷል። የስነ ፈለክ ተመራማሪዎች የእውቀት አድማስን በማስፋት የሚያደርጉት ምልከታ በአስትሮኖሚ ጥረት ዛሬም ድረስ ቀጥሎ ይገኛል። የአስትሮኖሚና የአስትሮፊዚክስ ረዳት ተመራማሪ የሆኑት ብሩክ አብርሃም የምልከታ አስትሮኖሚ የነበረውን ታሪካዊ ዳራ በሚከተለው መልኩ አብራርተውታል። ምልከት አስትሮኖሚ ታሪካዊ አመጣት እንዲሁ ብንመለከት ለምሳሌ የጥንት ስልጣኔ ብን የምልከት አስትሮኖሚ የሰው ልጅ የማወቅ ጉጉት ካለበት ጊዜ ጀምሮ ያለ ነው። እሱም በሺዎች ለሚቆጠሩ ዓመታት የተዘረጋ ነው። ከነዚህ ውስጥ ቁልፍ እድገቶች አጠቃላይ እይታውን ስንመለከት የጥንት ስልጣኔ ቀደምት ምልከታዎችን ብናይ ለምሳሌ እንደነ ባቢሎናዊና ቻይናዊ ያሉ የጥንት ስልጣኔዎች ጥቂቶቹ ቀደምት የተመዘገቡ የስነ ፈለግ ምልከቶች አድርገዋል። የግሪክ አስትሮኖሚን ብንመለከት እንደ ፓይታጎረስ አርስቶትልና ሂፖክራተስ ያሉ የጥንት የግሪክ የስነ ፈለግ ተመራማሪዎች ከፍተኛ አስተዋጽኦ አብርክተውልናል። ቀደምት የኮስሞ ሞዴሎችን አዘጋጅተውልናል። የኮከብ ካታሎጎችን ፈጥረውልናል። ወደ መካከለኛው ጊዜ ስንመጣ የመካከለኛው ዘመን እስላማዊ ወርቃማ ዘመን የምንለው ላይ ብንመጣ በመካከለኛው ዘመን የአውሮፓ የጨለማ ዘመን ስታልፍ እስልምና የስነ ፈለግ ተመራማሪዎች ከፍተኛ አስተዋጽኦ አድርገውልናል። እንደ አልባቲን እና አልሱፍ ያሉ ሊቃውንት የግሪክ ስነፈለግ እውቀትን አሻሽለዋል። ዝርዝር የኮከብ ካርታዎችን ሰርተውልናል። የአውሮፓው ህዳሴ ላይ ስንመጣ በ15ኛውና 16ኛው ክፍለ ዘመን የአውሮፓውያን የስነ ፈለግ ጥናት ፍላጎት እንደገና ተነሳስቷል። እንደ ኒኮላስ ኮፕሪኒከስ ያሉ አህዞች በምድር በፀሐይ ዙሪያ እንደምትዞር በሚገልጸው የጂኦ ሴንትራል ሞዴል እና የሄሊዮ ሴንትራል ቲዮሪ ላይ ተቃውሞ እንዲኖር አድርገዋል። በስነ ፈለግ አስተሳሰብ ውስጥ ትልቅ ለውጥ ያመጣ ነበር። ወደ ቴሌስኮፕ ዘመን ስንመጣ በ1608 ሀንስ ሊፐርሼል የሚባል የቴሌስኮፕ ፈጠራን የፈጠረልን ሲሆን ቴሌስኮፕን የተጠቀመበት ለመርከበኛ ለመጠቀም ነበረ። ግን ጋሊሌዮ ጋሊሎ ይህንን ቴሌስኮፕ ተጠቅሞ ዲዛይኑ ሞዲፋይ አድርጎ ቴሌስኮፑን ጨረቃን ለማየት ችሎበታልና አስትሮኖሚካል ቴሌስኮፕ እንዲሆን አድርጎታል። እንደ ጁፒተር ጨረቃና ቬኑስ ያሉ ጋሊሎዎች ምልከቶች ለሂሊዮሴንትሪክ ሞዴል ጠንካራ ማስረጃዎችን ሰጥቶሆናል። በጋሊሎ አማካኝነት ይህንን ቴሌስኮፕ በመጠቀም ሌላው ኬፕለር እና ኒውተን ናቸው። ዮሀንስ ኬፕለር የፕላኔቶች እንቅስቃሴ ህጎችን ለመቅረጽ የመመልከቻ መረጃን ተጠቅሟል። ሄሎሴንትሪክ ንድፈ ሀሳብ የበለጠ አረጋግጦልናል። በኋላም አይዛክ ኒውተን በስበት ኃይል ላይም የሰራውን ስራ ላይ ቴሌስኮፖችን የማንጸባረቅ ችሎታውን ከፍ አድርጎልናል። ሄርሽል፣ በ18ኛ ክፍለ ዘመን መገባደጃ ላይ ዊሊያም ሄርሽል በቴሌስኮፕ የተገኘውን ዩራነስ ለመጀመሪያ ጊዜ ያገኘበት ዘመን ነበር። በተጨማሪ በሺዎች የሚቆጠሩ ኔቡላዎችና የኮከብ ስብስብ በመዘርጋት ስለ አጽናፈ ሰማይ ያለንን ግዛቤ አስፍቶልናል። ሌላኛው ስፔክትሮስኮፒ ወይም በ19ኛ ክፍለ ዘመን የስፔክትሮስኮፒ እድገት የስነ ፈለክ ፈለግ ተመራማሪዎች የከዋክብትና የጋላክሲ ስብጥር እንዲያጠኑ አስችሏቸዋል። ሌላኛው ደግሞ የፎቶግራፊክ አስትሮኖሚ ፎቶግራፊ በ19 ኛው ክፍለ ዘመን መገባደጃ ላይ የእይታ አስትሮኖሚ ለውጦታል። ደካማ ኮከቦችን እና ኔቡላዎች ያሉ በአይን ለማየት አስቸጋሪ የሆኑ ነገሮችን እንዲገኙ አስችሏል። በ20ኛው ክፍለ ዘመን ቴሌስኮፖች በህዋ ላይ የተሰማርተው ከነበረው የምድር ከባቢ አየር መዛባት የጸዳ ነበር። በ1990 የተከፈተው ሀብል የጠፈር ቴሌስኮፕ ሩቅ ጋላክሲዎችን፣ ኔብሎችን እና ሌሎች የሰማይ አካላትን እጅግ በጣም ዝርዝር የሆኑ ምስሎችን አቅርቦልናል። ሌላኛው ሬዲዮ አስትሮኖሚ በ1930ዎቹ በካርል ጃንስኪን የሬዲዮ ሞገድ ከጠፈር መገኘታቸውን የሬዲዮ እድገት አስከትሏል። የሃያኛው ክፍለ ዘመን አጋማሽ እና የሃያ አንደኛው ክፍለ ዘመን አጽናፈ ሰማይ በኤሌክትሮማግኔቲክ ስፔክትረም ጋር ጨረሮችን እስከ ራዲዮ ሞገድ ድረስ የሚመለከቱት መሳሪያዎችን መፈጠራቸውን ያሳየ ነው። የምልከታ ወይም የእይታ አስትሮኖሚ በጠፈር ላይ ስላሉ አካላትና ክስተቶች መረጃን ለመሰብሰብ የሚያስችል ዋና መሳሪያ ነው። በምልከታ አስትሮኖሚ አማካኝነት በጠፈር የሚገኙ አካላትን ዝግመተ ለውጥና ግንኙነታቸውን እንድናጠና እድል ይሰጣል። ከዚህም በተጨማሪ የእይታ አስትሮኖሚ በህዋ ላይ የተሰጡ ንድፈ ሐሳቦችን ለማረጋገጥ ወይም ለመቃወም ይረዳል። ይህም በምልከታና በንድፈ ሐሳብ መካከል ያለው መስተጋብር ለሳይንሳዊ እድገት አስፈ ፍላጊ መሆኑን ማሳያ ነው። ከዚህ ጎን ለጎን የሥነ ፈለክ ጥናት በሰዎች ባህል ለውጥ ጉለ ሚና ተጫውተዋል። በኪነ ጥበብ፣ በሥነ ጽሁፍ፣ በአፈ ታሪክና በመንፈሳዊነት ላይ ያለው አስተዋጽኦ ይህ ነው አይባልም። ለዚህ ሁሉ አበርክቶ ደግሞ የምልከታ አስትሮኖሚ የአንበሳውን ድርሻ ይይዛል። የአስትሮኖሚና የአስትሮፊዚክስ ረዳት ተመራማሪ የሆኑት ብሩክ አብርሃም የምልከታ አስትሮኖሚ ያለውን አስተዋጽኦ እንዲያብራሩታል። ዋና ዋና ክንውኖቹ በኦብዘርቬሽናል ዋና ቃሉ ኦብዘርቬሽናል ወይም የምልከት አስትሮኖሚ አንዱ የመሰብሰቢያ ብርሃን አንደኛው ሲሆን፣ የስነ ፈለግ ተመራማሪዎች ከዋክብትን፣ ጋላክሲዎችን፣ ፕላኔቶች እና ሌሎች የሰማይ አካላትን ብርሃን ወይም ኤምአርአይ የሰማይ አካላትን ብርሃን ወይም ኤሌክትሮማግኔቲክ ራዲሽን ለመሰብሰብ ቴሌስኮፖችን ይጠቀማሉ። የሬዲዮ ሞገድ ሊሆን ይችላል። የኤክስሬ ሞገድ ሊሆን ይችላል ወይም ጋማሬ የተለያዩ የተፈለገው ልዩ መረጃ ላይ የተመሰረተ ይሆናል። ሁለተኛው ደግሞ የመረጃ መሰብሰብ ሲሆን በቴሌስኮፕ የሚሰበሰበው ብርሃን ብዙ ጊዜ የሚቀዳው በካሜራ በስፔክትሮሜትር እና በሴንሰሮች መሳሪያዎች ሲሆን፣ ምስሎችን ማንሳትና የነገሮች ብሩህነት ለመለካት ወይም የውሃ አካላት ስብጥርን፣ የሙቀት መጠንን፣ ፍጥነት እና ሌሎች ባህርያትን ለማወቅ የብርሃኑን ስፔክትረም መተንተን ይችላል። ሌላኛው ክንውን ደግሞ የመረጃ ትንተና ሲሆን መረጃው ከተሰበሰበ በኋላ የስነ ፈለግ ተማሪዎች፣ ተመራማሪዎች ባህሪያቱን ለመረዳት ይተነትኑልናል። የሰማይ አካላት ባህሪ ቦታን ለመለካት እንቅስቃሴያቸውን ለመከታተል እና እንደ ኤክሶፕላኔት ወይም ሌሎች የመኖሪያ አካላቶችን ለማግኘት ወይም ብላክ ሆል ያሉ ክስተቶች ሊመለከቱ የሚችሉበት ንድፎችን መፈለግ ሌላኛው ደግሞ የረጅም ጊዜ ክትትል የምንለው ክንውኖች ይኖረናል። አንዳንድ ነገሮች በአጽናፈ ሰማይ ውስጥ ያሉ ነገሮች ወይም ክስተቶች በጊዜ ሂደት ስለሆነ የሚለዋወጡት ምን ይሮናል ማለት ነው። የረጅም ጊዜ ክትትሎች ይኖሩናል ማለት ነው። ስለዚህ የስነ ፈለግ ተመራማሪዎች እነዚህን ነገሮች ለረጅም ጊዜ ይቆጣጠሩልናል በመመልከት ማለት ነው። እንደ ተለዋዋጭ ኮከቦች ወይም ሱፐርኖቫ ያሉ ዝግመተ ለውጥ ለመመልከት ይረዳናል። ሌላኛው ደግሞ በትብብር እና ማጋራት የምንሰራቸው ሲሆን በኦብዘርቬሽናል ላይ ኦብዘርሽን አስትሮኖሚ ብዙውን ጊዜ በዓለም ዙሪያ ላይ የተለያዩ ኦብዘርቫቶሪዎች እና ተመራማሪዎች መካከል ትብብር ያካትታል። ለምን ከአንድ ቦታ ብቻ የምናገኘው መረጃ ስለማይጠቅመን ከሌሎች ቦታም ጋር ያሉንም መረጃዎች አንድ ላይ በማድረግ በትብብር የሚሰራ ስራ ስለሆነ ማለት ነው። የአንድ ነገር ወይም ክስተት የበለጠ የተሟላ ምስል ለማቅረብ ከተለያዩ ሞገድ ርዝመት ወይም ከበርካታ ኦብዘርቫቶሪ የተገኘው መረጃ ሲጣመር ይችላል። ቴዎሬቲካል ሞዴሎች ለመፈተሽ ና ለማጣራት ፈልጉ ተጨባጭ መረጃዎችን ስለሚሰጥ አጽናፈ ሰማይ ላይ ያለን ግንዛቤ ለማሳደግ የእይታ አስትሮኖሚ ወሳኝ ነው። ኦብዘርቬሽናል አስትሮኖሚ አስፈላጊ ነው፤ ምክንያቱም ስለ አጽናፈ ሰማይ ያለንን ዋና ግንዛቤ መሰረቱ ስለሆነ በጣም አስፈላጊ የሆነባቸው አንዳንድ ቁልፎች ምክንያቶች ለምሳሌ ተጨባጭ መረጃዎችን የእይት አስትሮኖሚ በአስትሮፊዚክስ ውስጥ ንድፈ ሀሳቦች ለመፈተሽና ለማረጋገጥ የሚያስፈልጉትን ጥሬ መረጃዎችን ያቀርባል። ወይም ቀጥታ የምናገኘው መረጃ ስለሚሆነን ማለት ነው። ያለ ምልከታ ስለ አጽናፈ ሰማይ ሳይንሳዊ ንድፈ ሀሳቦች ያልተረጋገጠና ግምታዊ እንደሆኑ ይቆያሉ ማለት ነው። በምልከታ ካላረጋገጥናቸው እነዚህን መረጃዎች ለማሳመን ለመናገር አንችልም ማለት ነው። ሌላኛው ደግሞ አዳዲስ ነገሮች እና ክስተቶችን ፈልጎ ማግኘት ነው ጥቅሙ። ግኝቶች ለምሳሌ የኤክሶፕላኔት መኖር፣ የብላክ ሆል እና ዳርክ ማተር አካላት ከእይታ የተገኙ ምሳሌዎች ናቸው። የእይታ አስትሮኖሚ ከቲዎሬቲካል ሞዴል ብቻ የተተነበየውን ወይም ያልተረዳናቸውን ክስተቶች እንድናውቅና እንድናጠና ያስችለናል። የኮስሚክ ኢቮሉሽን መረዳትን ሌላኛው ጥቅሙ ነው። ሩቅ ነገሮችን በመመልከት የሥነ ፈለክ ተመራማሪዎች ወደ ኋላ መለስ ብለው ጊዜያቸውን በመመልከት የአጽናፈ አለሙን ታሪክ ማጥናት ይችላሉ። ሌላኛው ደግሞ የሚያገለግለን የዓለማችንን ካርታ ለመስራት ይረዳናል። የሥነ ፈለክ ተመራማሪዎች በዚህ ዘርፍ የሚሰሩት የሰማይ አካላት አቀማመጥን እና እንቅስቃሴዎች በካርታ በመቅረጽ የአጽናፈ አለሙን አወቃቀር መረዳት እንዲኖረን ይረዳናል ማለት ነው። ሌላኛው ደግሞ የጠፈር ምርምርን ማሳወቅ ነው ጥቅሙ። ለምሳሌ በማርስ ላይ ውሃ መገኘቱን ወይም ኤክሶፕላኔት ማግኘቱን፣ ፍተሻዎችን የት እንደሚልክ ወይም ከምድር ውጭ ህይወት ፍለጋ ህይወት ፍለጋን ምን መፈለግ እንዳለበት ለእነዚህ መረጃዎችን ይሰጠናል ማለት ነው። ሌላኛው ደግሞ የቴክኖሎጂ እድገትን ከሚያግዘን አንዱ ጥቅም ነው። እንደ ቴሌስኮፖች የመሳሰሉ የመመልከቻ መሳሪያዎችን እድገቶችን አምቶልናል። ከቴክኖሎጂ እድገት ለምሳሌ ኢሜጂንግ ወይም የፎቶ የማንሳትን እድገት፣ መረጃን ማቀናበር፣ የርቀት ደሰሳን የስነ ፈለግ ጥናት ባለፈ አፕሊኬሽኖች ይኖራቸዋል። ለምሳሌ ከነዚህ ውስጥ እንደ ህክምና እና የአካባቢ ሳይንስ ያሉ ሌሎች ዘርፎች ላይ ጠቃሚ አስተዋጽኦችን ያበረክትልናል። ምናባዊ ይዘትና ሰዎች ስለ ሳይንስና ስለ ዩኒቨርስ የበለጠ እንዲማሩ ያነሳሳል። ለስነ ፈለግ ጥናትና የህዝብ ፍላጎት ብዙውን ጊዜ ለሳይንሳዊ ምርምርና ትምህርት ከፍተኛ ድጋፍ ያመጣል። ለማጠቃለል የእይታ አስትሮኖሚ በጣም አስፈላጊ ነው፤ ምክንያቱም አጽናፈ ሰማይ ለመረዳት አስፈላጊ የሆኑ ማስረጃ ያቀርብልናል አዳዲስ ግኝቶችም ይመራልናል እና የቴክኖሎጂና የሳይንስ እድገትን ይገፋፋናል። የሥነ ፈለክ ተመራማሪዎች ሩቅ ያሉ ጋላክሲዎችን ፕላኔቶችንና ቀደምት አጽናፍ አለምን እንዲመለከቱ በጣም አስደናቂ ችሎታ ያላቸው ትልልቅ ቴሌስኮፕ በመጠቀም ላይ ይገኛሉ። በዘመናዊ ቴሌስኮፖች የሚሰበሰቡትን እጅግ በጣም ብዙ መረጃዎችን ማስተዳደር እና መተንተንን የተራቀቀ የኮምፒውተር ኃይልን የሚጠይቁ ፈተናዎችን ይፈጥራል። በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የአስትሮኖሚ እና የአስትሮፊዚክስ ረዳት ተመራማሪ የሆኑት ብሩክ አብርሃም የምልከታ አስትሮኖሚ አሁን ላይ ያለውን አንድምታና ወደፊት ምን ሊመስል እንደሚችል ያብራሩልናል። በመሬት ላይ የተመሰረቱ ቴሌስኮፖች ወደፊት ቀጥለዋል። ከዚህ በፊት ታይቶ የማይታወቅ የመመልከቻ ኃይል ለማቅረብ ተዘጋጅተዋል። እንደ ኤክሶፕላኔት ኤክስፕሎሬሽን ወይም ኤክሶፕላኔት ምልከታዎችን እንደ ኬፕለር እና ቲኤስኤስ ያሉ ተልእኮዎችን እንደ ጀምስ ዌብል ቴሌስኮፕ በ2021 ላይ ስራ ላይ የዋለ ሲሆን የእይት አስትሮኖሚን ድንበሮችን እየገፉ ነው የመጀመሪያዎቹ የከዋክብ ትዳይ ጋላክሲ አፈጣጠር በማጥናት ከመቼውም ጊዜ የበለጠ የአጽናፈ ዓለሙን ለፈ ታሪክ በመመልከት ትልቅ አስተዋጽኦ የሆነ ናል። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት በሌላ መሰናዶ እንጠብቃችኋለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ እኔ ሰብስቢ አይሉ ነኝ። ከሌሎች ኤፍኤም አዲስ 97 ነጥብ አንድ ዝግጅቶች ጋር መልካም ቆይታን እንመኝላችኋለን። እስከ ሳምንት ቸርን ሰንብት <laughs> <Ethiopia> <laughs> स्टिंग <laughs> <हुआ। कमितर laughs> <इसके laughs> <हुआ। laughs>